ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ታህሳስ 25 2014 ዓ ም ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይሰማሉ። በሱን የቤት የቤት ቤት ነበርኩኝ ምንም ነገር አልንቀሳቀስም። ያው በሱ እንቅስቃሴ ነበር የምኖረው። ያው ባዶ ቤት ነ ማለት ነው። አሁን ያለ በአማራ ክልል በሐይቅ ከተማ በትንሹ ከ40 ሰዎች በላይ በጦርነት ተሳትፎ ያልነበራቸውን ንጹዋን ሰዎች መገደላቸውን የከተማው አስተዳደር አስታውቋል። የዚህ ጉዳይ ዝርዝር በምሽቱ ይሰማል። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። የሰማችኋቸው ማልኮልም ክላርክን ነው። ኢትዮጵያን ሬድስ የተሰኘ የመጽሐፍትን ለተፈናቀሉ ወገኖች እያዳረሰ ያለ ተቋም ኃላፊ ናቸው። ቆየት ብለው ሙሉ ሀሳባቸውን ያጋዱናል። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለው። ኤልያስ አስማሪያ ደግሞ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እናሰማችሁ። ኤደን ገርመው አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሽታችኋል። ደቡብ አፍሪካውያን ትላንት እሁድ በዘጠና ዓመታቸው ከዚህ ዓመት በሞት የተለዩት ሊቀ ጳጳስ ዴዝሞንት ቱቱን የሚዘክሩበትን ሳምንት ጀምረዋል። የኬፕታውን ቅዱስ ጊዮርጊስ ቤተ ክርስቲያን እስከ መጪው አርብ ድረስ ቀትር ላይ የቤተ ክርስቲያን ደውል በማሰማት የጸረ አፓርታይድ ጀግናውን እንደሚዘክር አስታውቋል። ስርዓተ ቀብራቸው በመጪው ቅዳሜ የሚፈጸም መሆኑም ተነግሯል። በደቡብ አፍሪካ የአፓርታይድ ስርዓትን በመፋለም የሚታወቁት ሊቀ ጳጳስ ዴዝሞንድ ቱቱ እንደ ኤሮፓያን አቆጣጠር በ1984 ዓ.ም የሰላም ኖቤል ተሸላሚ ነበሩ። አንደበተ ርቱዕ መሆናቸው የሚነገርላቸው ዴዝሞንድ ቱቱ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ መድረክም በእስራኤል በተወሰዱ የፍልስጤም ይዞታዎች ስለ ጾታዊ መብቶች፣ ስለ አየር ንብረት ለውጥና በሌሎች የሰብአዊ መብቶች ጉዳዮች ላይ ግንባር ቀደም ተሟጋች በመሆንም ይታወቃሉ። ፕሬዚዳንት ማንዴላ ዲሞክራሲን ለደቡብ አፍሪካ ባስተዋወቁበት ወቅት የእውነትና የእርቅ ኮሚሽንን የመሩት ሊቀ ጳጳስ ዴዝሞንድ ቱቱ እንደነበሩም تم القطوال በኤርትራ የዩናይትድ ስቴትስ ኤምባሲ ኤርትራ ዓለም አቀፋዊ ግዴታዋን እንድትወጣ አሳሰበ። የኤርትራ መንግስት ዜጎችን መበዝበዝና በህገ ወጥ የሰዎች ዝውውር መሰማራቱን እንዲያቆምና ዓለም አቀፍ ግዴታውን እንዲወጣ ዩናይትድ ስቴትስ አሳስባለች ሲል አስመራ የሚገኘው ኤምባሲዋ ትላንት ባወጣው መግለጫ አስታውቋል። ኤምባሲው ባወጣው መግለጫ የኤርትራ መንግስት የግዳጅ ብሔራዊ ውትድርናና የዜግነት ሚሊሻን በመሳሰሉ አስገዳጅ የስራ መስኮች ዜጎችን ላልተወሰነ ጊዜ ወይም እንዳሻው በዘፈቀደ ያሰማራል ብሏል። ዩናይትድ ስቴትስ ከኤርትራ ህዝብ ጎኑ ትቆማለች ያለው የኤምባሲው መግለጫ በአዋጅ 11 ህዝባር 199 የወጣው የብሔራዊ ውትድርና አዋጅ ለ18 ወራት ብቻ እንደሚሆንም አመልክቷል። የኤርትራ የውጭ ጉዳይ ሚኒስቴር አቶ የማነ ገብረ መስቀል ባለፈው አርብ ባወጡት የትዊተር መልእክት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየጊዜው ኤርትራ ላይ የሚቆልለው ክስ ወሰን የለውም ብሏል። ኤርትራ ራሷ ተጠቂናት እንጂ ህገወጥ የሰዎች አስተላላፊ ድርጅት አይደለችም ያሉት የውጭ ጉዳይ ሚኒስተሩ የተባበሩት መንግስታት ይህን ነገር እንዲመረምር ስታሳስብ ቆይታለች። ይሁን እንጂ ዋሽንግተን አሁንም ኤርትራ ይህን ለመዋጋት በቂ ጥረት ባላደረጉ አገሮች ጥቁር መዝገብ ውስጥ ጨምራታለች በማለት ወቀሳቸውን አሰምተዋል። አፍጋኒስታንን በማስተዳደር ላይ የሚገኘው ታሊባን ትላንት እሁድ በሴቶች ላይ ያወጣው አዲስ የጉዞ ህግ፣ አሸባሪ ቡድን በሴቶች ላይ የሚያደርገው ሌላ ተጨማሪ የበደል ድርጊት ነው ስትል ዩናይትድ ስቴትስ ትችቷን አሰምታለች። በአፍጋኒስታን የበጎነት አስተዋዋቂና አሉታዊነትን የመከላከል ሚኒስቴር ባወጣው መመሪያ ሴቶች ከሌላ ሰው ጋር ካልሆኑ በስተቀር ብቻቸውን ከሰባ ሁለት ኪሎ ሜትር በላይ ርቀው እንዳይጓዙ አዟል። የታክሲ አገልግሎት ሰጪዎችም የእስላሚክ ሂጃብ ወይም ራሳቸውን ለሸፈኑ ሴቶች ብቻ አገልግሎት እንዲሰጡም መመሪያ ማስተላለፉ ተገልጿል። የሚኒስቴር መስሪያ ቤቱ ቃል አቀባይ ሳዲቅ አኪፍ ማሐጀር ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔዎቹ ከሸሪያና ከእስልምና ህግ ጋር አብረው የሚሄዱ ናቸው በማለት የውሳኔውን አግባብነት ተናግረዋል። መመሪያው ወንዶች ብቻ በሚሰማሩበት የትራንስፖርት ዘርፍ ያሉ ወንድ አሽከርካሪዎች ጺማቸውን እንዲያሳድጉ፣ ለጸሎት እረፍት እንዲወስዱና በመኪናዎቻቸው ውስጥ ሙዚቃ እንዳያጫውቱም ያዛል። ይህ አስገዳጅ መመሪያ ከመውጣቱ ከሳምንታት በፊት ይወጣል ሌላ መመሪያም የአፍጋን ቴሌቪዥን ጣቢያዎች የድራማና ተከታታይ አዝናኝ ፊልሞች ላይ የሚጫወቱ የሴት ተዋናዮችን እንዳያሳዩ አዝዟል። ዜና አንባቢ ሴቶችን በሚያነቡበት ሰዓት ሂጃብ እንዲያደርጉ ትዕዛዝ መተላለፉም ተሰምቷል። አድማጮች ለሰኞ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ወጣቶች ላይ አተኮረ የአሜሪካ ድምጽ ልዩ መርሃ ግብር ነው። በማህበራዊ መገናኛዎቻችን እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ የምንገኛለን። ወደ ቀዳሚ ጉዳይ እንሻገር። በአማራ ክልል በሐይቅ ከተማ በትንሹ 48 ሰዎች በጦርነቱ ተሳትፎ ያልነበራቸው ንጹሐን ሰዎች ናቸው፣ መገደላቸውን የከተማው አስተዳደር አስታውቋል። በከተማው የአእምሮ ህሙማንም ጭምር የጥቃት ኢላማ መሆናቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። ይሁን እንጂ በንጹሐን ላይ የህዋት ኃይሎች ግድያን ጨምሮ የተለያዩ ኢሰባዊ ድርጊቶችን ፈጽመዋል በሚል የሚቀርቡ ክሶችን ሲያጣጥሉ መቆየታቸው ይታወሳል። ኬኔዲ አባተ የህወሓት ኃይሎች በደቡብ ወሎ ዞን ሐይቅ ከተማ በቆዩባቸው ጊዜያት በጦርነቱ ተሳትፎ የሌላቸው በርካታ ንጹሐን ሰዎች ስለመገደላቸው የተለያዩ የከተማዋ ነዋሪዎች ይገልጻሉ። ባለቤታቸውን በህወሓት ታጣቂዎች ማጣታቸውን የተናገሩት ወይዘሮ ኤልሳ ኃይሉ ከከተማዋ ነዋሪዎች መካከል ናቸው። ወይዘሮ ባለቤቴን ያለጹት የገደሉት በሰዓቱ መጥተው ፈትሸውት ነበረ። ከፈተሹት በኋላ ያው አላወቃቸውም መሰለኝ ያው እነሱ መሆናቸው ሲያቅ ከቤት ወጣ ብሎ ያው ሄዳለሁ ሲል ነዋሯሩጠው የገደሉት በሰደፉ ብዙ ሰዓት እንትን ካል ከመቱት በኋላ ከዛ በኋላ ያው ተኩሰው ነው የመቱት። በጣም በጣም ከምንም በላይ በጣም ከባድ ሀዘን ነው የተሰማኝ። በባለቤታቸው ገቢ ይተዳደሩ የነበሩት ወይዘሮ ኤልሳ አሁን ላይ ከአራት አመት ልጃቸው ጋር ለችግር መጋለጣቸውንም ይናገራሉ። እና ያው ህፃን ልጅ ትቶብኝ ሄደ። ብዙ ችግር አለ። ያው ቤት ውስጥ ብዙ ነገር አለ። በሱን የቤት የቤት መቤት ነበርኩ። ምንም ነገር አልንቀሳቀስም። ያው በሱ እንቅስቃሴ ነበር ምኖረ። ያው ባዶ ቤት ነኝ ማለት ነው። አሁን ያለበት ሌላዋ የሀይቅ ከተማ ነዋሪ የ65 አመቷ ወይዘሮ አስናቁ ነጋሽ ደግሞ

ያዝኩትን ሁለት ሺህ ስምንት መቶ ብር ይዤ ነበር በኪሴ ያንንም ወሰዱብኝ ሁለት ጅንስ ሱሪ ጅንሱን ወሰዱብኝ ቆዳ ጫማ ያወሰዱብኝ መታወቂያ ያወሰዱብኝ እኔንም እጄንና እግሬን መቱኝ አለኝ የተመታው እዚህ ክንዱ ላይ እች ክንዱ ፈነዲያች እዚህ ላይ የተመታው በብትሩ በብትር ነው የመቱ ብሎኛል ከዛ ሲበሳጭ ደግሞ ቢሄዲ ፍየሎቹ ሶስት ፍየሎች ታርደው አገኛቸው እኔም በመጣያው ወዲያው ተከታታይ በዛ ፍየሎቹም ታርደው ወዛ ወዲያቸው ቆዳቸውን አገኘሁት ያው ለአስር ቀን ያህል ከረመ ልክ በተመታ በአስራ አንድ ቀኑ ሞታ። የህመም ስሜት ሲሰማው ለማሳከም እንኳን በወቅቱ ሕክምና ባለመኖሩ ጧሪያቸው የነበረውን ብቸኛ ልጃቸውን መርዳት እንዳልቻሉ የሚገልጹት ወይዘሮ አስናቁ አሁን በባዶ ቤት ብቻቸውን ሕይወትን ለመምራት ተገደዋል። እሱ ብቻ ነው የነበሩት ልጅ። አይ እሱ ብቻ ነው፣ እሱን ቀበርኩ። እሱ ብቻ ነበር። አሁንም ብቻ ያንቁጫልኩኛ ምን ይደረግ አሁን ያለው ብቻ ነው መተዳደሪያ። ያው የገጠር መሬት አለኝ እሱ ነው። እስከ ዛሬ የሚያርሰው እሱ ነው። ያው አሁን ያረሰው አለ። ጤፍ ነው ታጨዴ። ሌላ ለወደፊቱ ደግሞ እንግዲህ እሱ ያውቃል ባለቤቱ። አልቅሰንም አልቅሰንም አላዋጣንም አተው በሀይቅ ከተማ የአእምሮ ህሙማንም የጥቃት ኢላማ ስለመሆናቸው አስተያየት ሰጪዎች ይገልጻሉ። አስተያየታቸውን ከሰጡን ግለሰቦች መካከል የሆኑት አቶ መሐመድ ይመር የአእምሮ ህመምተኛ የሆኑ ወንድማቸው በህዋት ኃይሎች እንደተገደሉ ተናግረዋል። የተገደለው ያው እዚህ ቢሻናቁ አካባቢ ነው። ያው አይምሮውን በጣም ህመምተኛ ነው። አይምሮ ህመምተኛ ስለሆነ ያው እሳቸው ያው በዝህ ታክቲክ ዝም ብሎ ህመምተኛ መስለው ብዙ ነገር እያደረጉ እንደነበረ እንደሳቸው የተበሳቸው ተበሳቸው ልክ ነው ያዩት ይመታ መስሏቸዋል። ያው መጨረሻ ላይ ገደል ነው ብለው አሉ። እዛው ጎረቤት ገደል ነው አሉ አሉ። አንዲት ታገኝ የምትባለው ሴት እዛው ሱቅ ያላት አለች። አሁን እሷ ናት እንደዚህ ያለችው። አሁን አይ ህመምተኛ እኮ ነው ለምን ገደላችሁት ብለው አሉ አይ እንዲያው በኋላ መምተኛ መሆኑን ታየን እኮ በኋላ፣ ምን ነው ባላረግ ነው ብለናል አሉ አሉ ያው ብናይ ሞቶ ነው ያገኘ ነው። በስንት ወቅቱ ያው መኪናው ገን ላይ ነበር የተቀበረው፣ ከዛ አንስተ እንደገና ሌላ ቦታ ላይ ቀበር ነው። ተገደሉ ያሏቸው የአእምሮ ሕመምተኛ ወንድማቸው ሕክምና አድርገው ያውቁ እንደሆንና የሐኪም ማስረጃ እንዳላቸው ጠይቀናቸው አቶ መሐመድ ይህን ምላሽ ሰጥተውናል። ሕክምና አዎ አድርጌ የአእምሮ ሕመምተኛ ነርቡ ተዛብቷል አሉ ሞክር ያለሁ ብዙ ታግል ያለሁ እማይሆን ሆነ እማይሆን ሆነ ያው እኔም ደሞ በዛሬ በነገ ያው ደሞ መጥራለሁም ታገላለሁኝ በሕክምና ታገላለሁ እያልኩኝ እንዲ ያለ ያው ለዚህ ደረጃ ደረሰ። የሐኪም ማስረጃ ያው ወረቀቱ ነበረ ጠፍቶ ነው ጥለውት፣ ቤት የተባለ መረጃ የተባለ ሹላ ምን ዝርዝር ነው ያደረጉት ጥለውታል። አራት ሞከት ነው የኔን እንኳ ቤት የበሉት መረጃ ቤት የግብር ወረቀት ድረስ አልቀረም እንጂ የሐኪም መረጃ ነበረ የልጁ በሀይቅ ከተማ በሚገኘው መስጂድ ኤልፋታ ደጅ ላይ ለረጅም ጊዜ መኖሪያዋን ያደረገች አንዲት የአእምሮ ህመምተኛም መገደሏን የመስጂዱ ጥበቃ ሼህ መሐመድ አህመድ ይገልጻሉ። ዘይነባ ስር ትባላለች። ቁንጭላቷን ን በሽታዋ አእምሮ በሽታ አለባት። አልጋ ነገር ሰርተውላታል። እዛች ዝንበለዋላች በቱላ እዛች ትገባለ እዛ ዘመዶች አሏት እዚ ሂጂ ተመራሪ መታሻል ብዬ አንድ ወታደር

አፈር ተመልሶባት እስከ ወዲያኛው አሸልባለች። በዚሁ በሐይቅ ከተማ አባትና ሴት ልጃቸውን ጨምሮ አራት ንጹሐን ከአንድ ቤት ውስጥ መገደላቸውን ከዚህ ቀደም መዘገባችን ይታወሳል። በከተማዋ ለሞትና ለአካል ጉዳት የተዳረጉ ንጹሐን ሰዎች ምን ያክል እንደሆኑ የጠየቅናቸው የሐይቅ ከተማ አስተዳደር ምክትል ከንቲባ አቶ መሱድ አበራ ተከታዩን ምላሽ ሰጥተውናል። አርባ ስምንት አካባቢ ወደ መለሰ ያለበት ሁኔታ ግን፣ ቤት ለቤት ስናስስ በሙቶም የምናገኘው አካል አለ፣ ተሰውቶ ሲቪሊያኖች ማለት ነው። በዛ ልክ በሂደት ቁጥሩን ይጨምራል የሚል ግምት አለኝ። ከዛ ባለፈ ግን በርካታ ወንድሞቻችን ቆስለዋል፣ አካል ጉዳተኛ ሆነዋል። በዚሁ የጥፋት ኃይል እህቶቻችንም ያው በቁጥር ይህን ያክል ነው ባልልህም፣ ተደፍረዋል። ከዚህ ባለፈ በርካታ የመኖሪያ ቤቶች መውደማቸውንም የተመለከትን ሲሆን በህወሓት ኃይሎች በብዙ ቤቶች ዘረፋ እንደተፈጸመም ነዋሪዎችና የከተማዋ አስተዳደር አስታውቀዋል። ይሁን እንጂ በንጹሐን ላይ ኃይሎቻቸው ፈጽመዋል በሚል የሚቀርቡትን የግድያና ሌሎች ኢሰብአዊ ድርጊቶች እንደማይቀበሉ የህወሓት ባለስልጣናት ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኢትዮጵያ ውስጥ ባለው ጦርነትና ከዚያም ቀደም ብለው በነበሩ የተለያዩ ግጭቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የተለያዩ ሀገር አቀፍና ዓለም አቀፍ ድርጅቶች ለእነዚህ ዜጎች ምግብና ጊዜያዊ መጠለያን የመሳሰሉ መሠረታዊ ድጋፎችን እያዳረሱ ይገኛሉ። አንድ ተቋም ግን ለየት ባለመልኩ በየመጠለያ ጣቢያዎቹ መጻሕፍትን እያሰራጨ ይገኛል። ይህም ድርጅት ኢትዮጵያን ሬድስ ይባላል። በሚሊዮኖች የሚቆጠሩ ኢትዮጵያን ውሎና ዳራቸው የወትሮ ቤታቸው አይደለም እንደ ነገሩ የተሰራ ጊዜያዊ ማቆያ እንጂ። አንድ ዓመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለ መልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ፣ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልሳላቸው፣ ይሄ ጥሩ ጥያቄ ነው። ብዙዎቻችን ይህንኑ ነው የምናስበው። እውነት ነው፣ የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። መፈናቀል የፈጠረባቸው የአእምሮ መረበሽም አለ። ስለ መጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጻሕፍት የሕፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ጠቀሜታቸው ባሻገር ወደ ሌላኛው ዓለም፣ ወደ ሌሎች መልካም ዕድሎች፣ ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል። ይህ ለየት ያለ መርሃ ግብር በአማራ ኦሮሚያ ሶማሌ ክልል ውስጥ የሚገኙ 10 ቤተሰቦችን አዳርሷል ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክር ሆኗል እያንዳንዱ ቤተሰብ በነፍስ ወከፍ ሶስት መጽሐፍት እንዲደርሱት መታለሙን መጽሐፍቱም በሦስት ቋንቋዎች የተጻፉ እንደሆነ ይናገራሉ መርሃ ግብሩ መጽሐፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ ማልኮልም ክላርክ I think the goal was not just to deliver the books, um, but also to share intelligence. <laughs> <and perhaps also> <laughs> <laughs> በዕድሜ ላነሱት ለሕጻናትም ይህ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጭናቸው። ዋና መቀመጫውን በዩናይትድ ስቴትስ መነሶታ ግዛት ያደረገው ኢትዮጵያ ሪት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 ዓመታት በላይ የህፃናትን የንባብ ክህሎት ለማሳደግ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ስራዎችን ሲከውን ሰንብተዋል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከመቶ ሺህ በላይ ተማሪዎች የእንግሊዝኛና በሀገሬው ቋንቋ የተጻፉ መጽሐፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት አንድ ሚሊዮን በሚሆኑ ህጻናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያሰናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲያስረዳሉ። ተቋማችን አነስተኛ ቢሆንም ህጻናት የሚያነቧቸው መጽሐፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየ ነው። በአገሪቱ በሚገኙ በአብዛኛው የህዝብ በሆኑ ትምህርት ቤቶች ውስጥ ሰማንያ ቤተ መጻሕፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ስናስብ ነበር። የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ሕፃናት ቀደም ብሎ ትምህርታቸውን አቋርጠዋል ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ህይወት እየገፉ አይደሉም ልጆች ወደ ትምህርት መሄድ አልቻሉም የዓለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማም በኋላ ከባንኩ ጋር ተገናኘን መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጽሐፍትን ያሰራጫል። ከእነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት ዕድል ለሌላቸው ወይንም እድሉ ላነሰባቸው በቀጥታ መጽሐፍትን ስለማዳረስ ተወያይተናል። ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱ የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጽሐፍትን ለማዳረስ አልመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ። ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጽሐፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እኒህ ህፃናት ለመደበኛ ትምህርት ምንም አይነት እድል የላቸውም ወይንም ያላቸውን እድል አነስተኛ ነው። በእኛ በኩል መጽሐፍቱን እያዳረስን እውቀትን እየመገብን እንገኛለን። ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከእነዚህ መካከል አንዱ ኦፕን ሃርት ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከእነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይም ፕሬዚደንት ማልኮልም ክላርክ ለአሜሪካ ድምፅ አክለዋል። አድማጮች አሁን ሳምንታዊው የስፖርት መሰናዱ የሚቀርብበት ሰዓት ነው። ኬኔዲ አባተ ካሜሮኑ የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ትናንት ወደ ስፍራው አቅንቷል። የብሔራዊ ቡድኑን 28 ተጫዋቾችና የአሰልጣኝ ቡድን ያካተተው የመጀመሪያው ልዑክ ትናንት ታህሳስ 17 ከአዲስ አበባ በመነሳት ካሜሮን ያውንዴ በሰላም መድረሱን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከትናንት በስቲያ በስካይላይት ሆቴል ለብሔራዊ ቡድኑ አባላት የሽኝት መርሃ ግብር የተከናወነ ሲሆን በስራ መደራረብ ምክንያት በዝግጅቱ ላይ መገኘት ያልቻሉት ፕሬዚደንት ሳህለ ወርቅ ዘውዴ ለተጫዋቾቹ በቪዲዮ ባስተላለፉት መልእክት ይህም ብለዋል። በዚህ ውድድር ስትሳተፉ ከመጀመሪያዎቹ ተርታ አይደለንም በማለት ከዝቅተኛ ስሜት እንዳትነሱ አደራ ለማለት እፈልጋለሁ። ዋንጫ ላይ ለመድረስ የእያንዳንዱ ቡድን እድል የተለያየ ቢሆንም ስንወዳደር ግን ኢላማ አድርገን የምንነሳው ከፍ አድርገን ዋንጫንም በማሰብ መሆን አለበት። እንደዚህ ሲሆን ነው የምትችሉትን ያህል ወኔ ለመሰነቅ የምትችሉት። በሽኝት መርሃ ግብሩ ላይ የተገኙት የባህልና ስፖርት ሚኒስትሩ አቶ ቀጄላ መርዳሳም እንዲሁ ለተጫዋቾቹ ተመሳሳይ የማበረታቻ መልእክት አስተላልፈዋል። ስትሄዱ በአሸናፊነት መንፈስ ሂዱ። የገሌ ቡድን ጠንካራ ነው ውጤት መዝገብ አልችልም የሚል መንፈስ በአእምሯቸው እንዳይኖር። እናሸንፋል፣ እንችላለን ብላችሁ ግቡ። በተለይ የመጀመሪያዋ ዙር ጨዋታ በጣም ወሳኝ ናት። ተሊኳቸውን ለመፈጸም በቁርጠኝነት ተንቀሳቀሱ። በካሜሮን አስተናጋጅነት በሚካሄደው 33ተኛው የአፍሪካ ዋንጫ ቢያንስ ከምድብ ማለፍ ግባቸው መሆኑን አሰልጣኝ ውበቱ ቅዳሜ ዕለት በሰጡት መግለጫ አስታውቀዋል። ወደ ካሜሮን ካቀኑት 28 የብሔራዊ ቡድኑ ተጫዋቾች መካከል ከሙጂብ ቃሲምና ከሽመልስ በቀለ ውጭ ያሉት በኢትዮጵያ ፕሪምየር ሊግ የሚጫወቱ ናቸው። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ቀሪ ዝግጅቱን በካሜሮን የሚያደርግ ሲሆን ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ ሁለት የወዳጅነት ጨዋታዎችን እንደሚያደርግ ይጠበቃል። ከጥር አንድ እስከ 29 በሚቆየው በዚህ የአፍሪካ ዋንጫ ውድድር 24 ሀገራት የሚሳተፉ ሲሆን ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕቨርድ ጋር ተደልድላለች። በሌላ የአፍሪካ ዋንጫ ዜና በተለያዩ ሊጎች የሚጫወቱና ለሀገራቸው ብሔራዊ ቡድን የተጠሩ አፍሪካውያን ተጫዋቾች እስከ ታህሳስ 25 ድረስ በክለባቸው መቆየት እንደሚችሉ ካፍ አስታውቋል። የአፍሪካ እግር ኳስ ፌዴሬሽን ካፍ የተለያዩ ሀገራት ሊጎች ያቀረቡትን ጥያቄ በመቀበል ነው የአፍሪካ ዋንጫ ሊካሄድ አንድ ሳምንት እስኪቀረው ድረስ ተጫዋቾች ከክለቦቻቸው ጋር እንዲቆዩ የፈቀደው። በፊፋ ሕግ መሰረት ክለቦች የአፍሪካ ዋንጫ ከመጀመሩ ከሁለት ሳምንታት አስቀድመው ማለትም በዛሬው ዕለት በውድድሩ የሚስ የሚሳተፉ ተጫዋቾችን መልቀቅ ይጠበቅባቸው ነበር። ነገር ግን ፊፋ ለዓለም የሊጎች ፎረም በጻፈው ደብዳቤ ለአፍሪካ ዋንጫ የሚፈለጉ የክለብ ተጫዋቾች ውድድሩ ሊጀመር አንድ ሳምንት እስኪቀረው በየክለቦቻቸው መቆየት እንደሚችሉ አስታውቋል። ይህ የተወሰነው በካፍ ስምምነት መሆኑንም የገለጸው ፊፋ ውሳኔው በበጎ ፈቃድና በአብሮነት የትብብር መንፈስ የተወሰነ ነው ሲል ለካፍ ያለውን አድናቆት ገልጿል። ይህም የእንግሊዝን ጨምሮ ለብዙ ሀገራት ሊጎች መልካም ዜና ሆኗል። እንግሊዝ ፕሪምየር ሊግ ከቶተንሃም፣ ሊድስ ዩናይትድ፣ ኒውካስል ዩናይትድ እና ኖርዊች ሲቲ ውጭ ያሉ 16 ክለቦች ለአፍሪካ ዋንጫ ውድድር ተጫዋቾችን ይለቃሉ። ኢትዮጵያ በዓለም አቀፍ መድረክ ብዙም በማትታወቅባቸው የአትሌቲክስ ዘርፎች ለአምስት ቀናት ሲካሄድ የቆየው ውድድር ተጠናቀቀ። የኢትዮጵያ የአጭር መካከለኛ፣ የ3000 ሜትር መሰናክል የእርምጃና የሜዳ ተግባራት አትሌቲክስ ሻምፒዮና ከታህሳስ 13 እስከ 17 2014 ዓ.ም ለአምስት ተከታታይ ቀናት በአዲስ አበባ በሚገኘው የኢትዮጵያ ስፖርት አካዳሚ ሲካሄድ ቆይቷል። ኢትዮጵያ በዓለም አቀፍ መድረኮች ብዙም በማትሳተፍባቸውና እስካሁን ድረስ ውጤታማ ባልሆነችባቸው በእነዚህ የአትሌቲክስ ዘርፎች በተደረገው ውድድር ላይ 27 ቡድኖችና 767 አትሌቶች መሳተፋቸው ታውቋል። እነዚህን የአትሌቲክስ ዘርፎች ለማነቃቃት ታስቦ የተዘጋጀው ውድድር በትናንትና ሁለት ፍጻሜውን ያገኘ ሲሆን በሴቶች ምድብ በአጠቃላይ 210.5 ውጤት ያስመዘገበው መከላከያ ክለብ በድምር ውጤት አንደኛ በመውጣት የዋንጫ ተሸላሚ ሆኗል። ኢትዮጵያ ንግድ ባንክ ደግሞ በ116.5 ውጤት ውድድሩን በሁለተኝነት ሲያጠናቅቅ አምስት ውጤት በማስመዝገብ ደግሞ ሶስተኛ ደረጃን የያዘው ኢትዮ ኤሌክትሪክ ነው። በወንዶች ምድብ 138.5 በማስመዝገብ ውድድሩን በበላይነት ያጠናቀቀው መከላከያ ሲሆን ሲዳማ ቡናና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው ስለመጨረሳቸው ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘነው መረጃ ያመለክታል። በመጨረሻም ፕሬዝደንት ፑቲን በ2022 የቤጂንግ የክረምት ኦሎምፒክ ላይ ዩናይትድ ስቴትስ የጀመረችው ዲፕሎማሲያዊ እቀባ የቻይናን ኢኮኖሚያዊ እድገት ለመግታት እያለመ ነው ሲሉ ተቹ። ዩናይትድ ስቴትስን በመከተል በ2022 የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ እቀባ የሚያደርጉ ሀገራት ቁጥር አሁንም እየጨመረ ነው። ጃፓንም የመንግስት ባለስልጣናትን በውድድሩ እንዲታደሙ ወደ ቤጂንግ እንደማትልክ አርብ ዕለት አስታውቃለች። የዩናይትድ ስቴትስ ጠንካራ አጋር የሆነችው ጃፓን ከቻይና ጋር ቢሆን ጠንካራ ኢኮኖሚያዊ ትስስር ያላት ሲሆን በክረምቱ ኦሎምፒክ የሚታደሙ ባለስልጣናትን ወደ ቤጂንግ የማትልከው እንደ ሌሎቹ ሀገራት የዲፕሎማሲ እቀባ ወይም ቦይኮት በማድረግ መሆኑን ከመግለጽ ተቆጥባለች። ከመንግስት ልዑካን ቡድን ይልቅ ከኦሎምፒክ ጋር ቀጥተኛ ግንኙነት ያላቸውን ባለስልጣናት እንደምትልክም ነው ጃፓን ያስታወቀችው። ይህ በእንዲህ እንዳለ ዩናይትድ ስቴትስ የጀመረችው የዲፕሎማሲ እቀባ ሀገሪቱ የቻይናን የኢኮኖሚ እድገት ለመግታት የምታደርገው ጥረት አካል ነው ሲሉ የሩሲያው ፕሬዝደንት ቭላዲሚር ፑቲን እርምጃውን ተችተዋል። ከቀድሞው የዩናይትድ ስቴትስ ፕሬዚደንት ጋር ከዚህ ቀደም ባደረጉት ንግግር በጎርጎሮሳውያኑ 984 በተካሄደው የሎስ አንጀለስ እንዲሁም በ980ው የሞስኮ ኦሎምፒክ ውድድሮች ላይ የተደረገው መሰል የዲፕሎማሲ እቀባ ስህተት እንደነበር አንስተውልኛል ያሉት ፕሬዝደንት ፑቲን ዩናይትድ ስቴትስ አሁንም ተመሳሳይ ስህተት እየሰራች ነው ሲሉ ተችተዋል። የሩሲያው ፕሬዝደንት በቤጂንጉ የክረምት ኦሎምፒክ መክፈቻ ስነ ስርአት ላይ እንዲታደሙ የቀረበላቸውን ጥያቄ መቀበላቸው ይታወሳል። ይሁን እንጂ የቻይና መንግስት ይፈጽማቸዋል ያሏቸውን የሰብአዊ መብት ጥሰቶች በመቃወም ለኦሎምፒኩ ዝግጅት የመንግስት ባለስልጣናትም ወደ ቤጂንግ እንደማይልኩ ከገለጹ ሀገራት መካከል ዩናይትድ ስቴትስ፣ ብሪታንያ፣ ሊትዌኒያ፣ አውስትራሊያ፣ ካናዳ፣ ቤልጅየም እና ኒውዚላንድም ይገኛሉ። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ዙሪያ ሁሉ ሰላም ይሁን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገው ሰው ይበለን። መልካም ምሽት ይሁንላችሁ።